የዩናይትድ ስቴትስና የሰብአዊ መብት ተቋማት በኦነግ አመራሮች መፈታት ዙሪያ የመጀመሪያው ዘገባችን ነው። ከአራት ዓመታት በላይ ለሆነ ጊዜ በእስር ላይ የቆዩት ሰባት የኦሮሞ ነጻነት ግንባር አመራር አባላት ከእስር መፈታታቸው በደስታ እንደተቀበለው በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ጽህፈት ቤት አስታውቋል። በሌላ በኩል ትላንትና ነሐሴ 30 ቀን 2016 ዓ ም በዋስ ከተፈቱት ሰባት አመራሩ አመራር አባላቱ አራቱ በእስር ላይ ን ክስ እንኳን ሳይመሰረትባቸው ነው ሲሉ ጠበቃቸው ቶሊ ባይሳ ለአሜሪካ ድምጽ ተናግሯል። በዚህ ዙሪያ የተጠናቀረው ዘገባው ቀዳሚ ነው። በኦሮሚያ ክልል የተለያዩ አካባቢዎችና ሸገር ከተማ ቡራዩ ፖሊስ መምሪያ ከአራት አመታት በላይ ለሆነ ጊዜ በእስር ላይ የቆዩት የኦሮሞ ነጻነት ግንባር ኦነግ አመራር አባላት በዋስ የተፈቱት በትናንትናው እለት ነው። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ጽህፈት ቤት ትናንት ባወጣው መግለጫ የኢትዮጵያ መንግስት እስረኞቹን መፍታቱን እንደሚቀበለው አስታውቋል። ዩናይትድ ስቴትስ ግጭቶችን ለማቆም የሚደረጉ ድርድሮችን ለመደገፍ ያላትን ዝግጅነትም እንደምትቀጥልም ጠቁመዋል። በሌላ በኩል እንደ አውሮፓውያን አቆጣጠር ከመስከረም 3 እስከ መስከረም 13 2024 በቤልጂየም ኬንያ፣ እና ኢትዮጵያ ጉብኝት የሚያደርጉት በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ አምባሳደር ማይክ ሃመር የኢትዮጵያ ባለስልጣናት በአማራና በኦሮሚያ ክልሎች ያሉ ግጭቶችን በውይይት ለማስቆም የሚያደርጉት ጥረት ላይ ከሀገሪቱ ባለስልጣናት ጋር እንደሚነጋገሩ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አመልክተዋል። ትናንት ከእስር የተፈቱት የኦነግ አመራር አባላት አቶ አብዲ ረጋሳ፣ አቶ ዳዊት አብደታ፣ አቶ ለሚ ቤኛ፣ አቶ ሚካኤል ቦራን፣ አቶ ክንሳ አያና፣ ዶክተር ገዳ ኦልጅራና አቶ ገዳ ገብሳ ናቸው። ጠበቃቸው አቶ ቱሊ ባይሳ ለአሜሪካ ድምፅ እንደተናገሩት ደንበኞቻቸው የተፈቱት ያለ ፍርድ ቤት ትዕዛዝ ለዓመታት ከቆዩና በርካታ ሂደቶችን ካለፉ በኋላ ነው። መጀመሪያ ቀን የታሰሩት አቶ አብዲ ረጋሳ የሚባሉ ሰው ናቸው ሀያ ዓመተ ምህረት ነው። ይህ ማለት አራት አመት ተኩል በላይ ወደ አምስተኛ አመታቸው እየተጠጉ ነው። ሌሎቹ በሁለት ሺ አስራ ሁለትም ሁለት ሺ አስራ ሶስት ውስጥም የታሰሩ አሉ። ከሰባቶች ውስጥ ሶስቱ ላይ ክስ ቀርበው የኦሮሚያ ጠቅላይ ፍርድ ቤት ክስ ቀርበባቸው ከጭፍታቸው በነጻ ተሰናብተዋል። ሶስት ላይ አካባቢ ምንም አይነት የሚያስከስታቸው ነገር የለውም ብለው የፖሊስ ምርመራ መዝገብ ዘግቶ አሰናብቷቸዋል። አንደኛው ተጠርጣሪ ዳዳ ወልጅታ የሚባል ምንም አይነት ክስ ያልቀረበበት የምርመራ መዝገብ የሌለው ሰው ነው። እንግዲህ በዚህ በዚህ ጊዜ ውስጥ እነዚህ ሰዎች ምንም አይነት በፍርድ ቤት ተረጋግጦላቸዋል በአካባቢ ግ እንደዚህ ምንም አይነት የሚያስከትታቸው ወንጀል እንዳልሰዱ ና ነጻ ሰዎች መሆናቸው ተረጋግጦ የተወሰነ ቢሆንም ፖሊሶች ግን በተለያዩ የፖሊስ ጣቢያዎች ቦታ በመቀያየር ሲያስሯቸው ነበረ። ሰኔ ሀያ ሁለት ቀን ሁለት ሺ አስራ ሁለት ዓመተ ምህረት የተፈጸመውን የድምፃዊ ሃጫሉ ሁንዴሳ ግድያን ተከትለው ሁከት በማነሳሳት ወንጀል የተጠረጠሩ በሚል በሺዎች የሚቆጠሩ ሰዎች በአዲስ አበባ ና በተለያዩ የኦሮሚያ ክልል አካባቢዎች በቁ ቁጥጥር ስር ውለው እንደነበር የሰብአዊ መብት ድርጅቶች ይገልጻሉ። አቶ ሚካኤል ቦረን ከንሳ እያና የታሰሩትም ይህንኑን የሀጫሉ ግድያ ተከትሎ በነበሩት የተለያዩ ቀናት መሆኑን ጠበቃው አስታውሷል። በሌላ በኩል አቶ አብዲ ረጋሳ የታሰሩት ከድምፃዊ ሀጫሉ ግድያ ሶስት ወራት ቀደም ብሎ በየካቲት ወር 2012 እንደነበር ጠበቃው ጠቅሷል። በተለያዩ ደረጃዎች ካሉት ፍርድ ቤቶች ችሎት እስከ ጠቅላይ ፍርድ ቤት ችሎት እስረኞቹ እንዲለቀቁ ትእዛዝ የተሰጠ ቢሆንም ለደንበኞቻቸው ህገወጥ ስሉ በገለጹት መንገድ ታስረው መቆየታቸውን አቶ ቱሊ አክለው አብራርተዋል። አንድ ሰው በፍርድ ቤት ነፃ ነው ከተባለ በኋላ ያ ሰው ወዲያው መለቀቅ አለበት። በምንም መልኩ አስረው ማቆየት አግባብነት የለውም። አይደለም፣ በፍርድ ቤት ነፃ የተባለ፣ በፍስ ሂደት ላይ ወይም በምርመራ ሂደት ላይ ያለ ሰው የዋስትና የመውጣት ማገማ ይፋልናታሉ ኤክሰፕሽናል በሆኑ ወይም ትችት በጣም ጠባብ በሆኑ ጉዳዮች ብቻ የዋስትና መብት የሚከለከል መስተቀር ሁሉም ሰው የዋስትና በዋስ የመውጣት መብት አለው። በፍርድ ቤት ነጻ ከተባለ ደግሞ ምንም አይነት ጥያቄ የሚነሳበት አይደለም። ወዲያው መለቀቅ ነበረባቸው። ነገር ግን ይሄ ሳይሆን ቀርቶ እንግዲህ ለረዥም ጊዜ እነዚህ ሰዎች ያላግባብ በተለያዩ ፖሊስ አባል ሲታሰሩ የቆዩ መሆናቸውን ነው መዝገቡ ያሳየው። የኢትዮጵያ ሰብአዊ መብቶች ኮሚሽን ቀደም ሲል አውጥቶ በነበረው መግለጫ ከህግ አግባብ ውጭ የታሰሩ ያላቸውን የኦሮሞ ነጻነት ግንባር አመራር አባላት በአፋጣኝ እንዲፈቱ አሊያም ያሰራቸው አካል ህጋዊ ሂደት ተከትሎ መዝገብ ከፍቶ እንዲጠይቃቸው አሳስቦ እንደነበር እንዲሁም ይታወሳል። ሁማን ራይትስ ዎች ዛሬ ባወጣው መግለጫ በሰባቱ የኦነግ አመራሮች ከእስር መፈታ የተሰማውን ደስታ ገልጸዋል። የድርጅቱ የአፍሪካ ቀንድ ዳይሬክተር ለትሻበድር የኢትዮጵያ ባለስልጣናት ታሳሪዎችን የለቀቁት በርካታ የፍርድ ቤት ትዕዛዞችን ችላ ሲሉ ከቆዩ በኋላ ነው ብለዋል። የሰባቱን የኦነግ አመራር አባላት ከእስር መፈታትና ያንን ተከትሎ የተሰጡ አስተያየቶችን በተመለከተ በተለያዩ ደረጃ ከሚገኙ የኢትዮጵያ ፌዴራል መንግስትና የኦሮሚያ ክልል ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የሆነ ቃል አቀባይ አቶ ለሚገመችው ግን ከእስር የተፈቱት አመራሮቹ ወደ ፓርቲው ስራ እንደሚመለሱ በመግለጽ ተከታዩን አስተያየት ሰጥተዋል። የክልሉ ውጤት ነው። ዛሬም አመራሮቻችንን እና ከፊትኛ የፖለቲካ እስሮቻችን እንዲፈቱ የራሱ አስተዋጽኦ ያበረከተ ነው። አመራሮቻችን ቀድሞኑ የድርጅቱ ስራ ላይ ነው የነበሩት። ወደ ድርጅቱ ስራ የሚመለሱበት የተዘጋብን ቢሮ ህዝባችን ጋር መገናኘት የሚያስችለን አስቻይ ሁኔታዎች ሌሎች የታሰሩትንም በየቦታ ድርጅት እንደ ህዝብ አስፎብን የተጓደሉብን አሁንም ባገኘነው አጋጣሚዎች ድምጽ የመሆናችን እንዲቀጥላለን ማለት ነው። በሀገሪቱ ያለው ውጥረትና የፖለቲካ ምህዳር መጥበቡ ያሳስበናል ስሉም አቶ ለሚ ተናግረዋል። የኢትዮጵያ ባለስልጣናት በተለያየ ጊዜ በሰጧቸው አስተያየቶች መንግስት በሀገሪቱ ያለውን የጸጥታ ችግሮችን በሰላማዊ መንገድ ለመፍታት ዝግጁ ያልነበረበት ጊዜ እንዳልነበረ ገልጸዋል። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ